የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ለችግር ተዳርገናል ሲሉ አማርረዋል። የአካባቢው የጫት ላኪዎች በበኩላቸው የኢትዮጵያ የጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱንና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ መሆኑን ለአሜሪካ ድምፅ ተናግረዋል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮችና ነጋዴዎች ጥሪ አቅርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ያስደምጠናል። በኦሮሚያ ክልል የምስራቅ ሀረርጌ ዞን የሐረማያ ወረዳ ነዋሪ የሆነው አብዲሰላም ዑመር ኑሯቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲ ሰላም ለአሜሪካ ድምፅ በሰጠው ቃለ መጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል። ምን ብዬ ልንገር አሁን ጫት ወስደን እዛ አሁን ድሬዳዋ ስንወስድ ጫቱን ስንሸጥ ያ የምንሸጠውን እኛ ብር የምናገኘው ለትራንስፖርቱ እንኳን አይሆንም፣ አይበቃንም። የመጣንበት የመመለሻ እንኳን የምናጣበት ጊዜ አለ። ገዢ የለም። እኛ አንዳንዴ ለራሳችን ወስደን እዛ በቃ የሚያድር ጊዜ አለ። ያው ጫት ሻጮች ደላላሉ እነሱ ጋር ስንወስድ እነሱም ደግሞ ገዢ ስላቱ እዛው አድሮ ለፍየል ምናምን ስትሉ አለ። አሁን ጊዜ እንደዚ አይነት ጊዜ ያለው እና በጣም ችግር ውስጥ ገብተናል። እኛ በዛው በምስራቅ ሐረርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት ሁለት ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ 50 ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከ20 ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳ ሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ በመንግሥት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል። ሽጣ ለልጆቿ ዛሬ የሚበሉትን ገዝታ የምትገባ እናት አለች። ያን እንኳን ቀረት ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው ኑሮ፣ በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ አስር እየተማሩ ያሉት ትቶ ወደ ቤት እየገቡም አሉ። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት ሁለት ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሪሪ ትሬዲንግ የተሰኘ ላኪ ድርጅትን በስራ አስኪያጅነት የሚመሩት አቶ አብድ ኢሳ ድርጅታቸው ከድሬዳዋ ወደ ሶማሊያ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ ሰባ ከመቶ የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል። አዲሱ የሶማሊያው የሶማሊያው የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሐረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ድርጅታቸው ሥራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግሥት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በዕጥፍ በመጨመሩ ነው ብለዋል በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት ስታደርግ የሚከፈለው አምስት ዶላር ነበር። እሱ ከፍ ተደርጎ ወደ አስር ዶላር በመምጣቱ ምክንያት የኬንያው ጫት ደግሞ አቅራቢዎች ከዛ ባነሳ ዋጋ ማቅረብ በማቻላቸው የኬንያ ከተከፈተ በኋላ ዋጋ ከፍ መደረጉ በጣም ጎርቶታል። በቀን ሶስት ሺህ ኪሎ ግራም በአመት ከአንድ ነጥብ አንድ ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን የላክን ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን በሶማሊያ ገበያ በቆየንባቸው ሁለት ዓመታት ውስጥ አስራ አምስት ሚሊዮን ዶላር ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል። ከፍተኛ ተጽዕኖ ነው እኛ ላይ አሳድሮ ቢገኝም የነበረንም ማርኬት እሱ ብቻ ነበር። አንድ ኤክስፖርት ስራው ላይ ከባንክ ብድር የተሰጠበት ያገኘንበት ሁኔታ ነበር። ጫቱ በማቋረጡ ምክንያት ድርጅቱ ስራ ቁሙ ባንክ ድሮ መመለስ ማይችልበት ሁኔታ ላይ ነው የሚገኘው። የዛሬ ሁለት ዓመት ገደማ ከጫት የውጪ ንግድ ኢትዮጵያ በአጠቃላይ በዓመት 475 ሚሊዮን ዶላር ዓመታዊ ገቢ ታገኝ ነበር ያሉት የሄሬሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ የእሳቸው ድርጅት ብቻ በየቀኑ እስከ 28,000 ኪሎ ግራም በዓመት እስከ 10.2 ሚሊዮን ኪሎ ግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ አምስት ድርጅቶች ስራቸውን እንዳቆሙ ተናግረዋል። ከዋናው ከግራስሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን ገበሬው አለ። ገበሬው አሁን የሚገዛውም የለም፣ ገበያውም የለ። እንደገና ደግሞ ከዛ ጭነው መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም ገራ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰብሩ ሰራተኞች ነበሩ፣ ከሁለት መቶ በላይ የሚሆኑ በኛ በኛ ብቻ። ያ ሁሉ ሰው ያለ ስራ ነው የሆነው። ይሁን የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ድሬዳዋ ከተማ ነው የሚላከው እና ሌሊቱን አብረታ ነበር የምታድረው ከተማ በሙሉ እኛ ያን ጫትን በምሰራበት ጊዜ በቃ ሌሊት ነው የምሰራው። ከተማ አብረታ ነበር የምታድረው። አሁን ግን መብራት ጠፍቶ በጨልማ ነው የምታድረው። የምስራቅ ሀረርጌው አርሶ አደር አብዲ ሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል፣ በማለት ይገልጻል። አሁን ሁለት ዓመት ነው እንደዚህ ከሆነ ሁለት ዓመት ነው። አሁን ለምሳሌ እኔ አሁን ሰባት ልጆች አሉኝ። አሁን ልጆቼ ያው ትምህርት የትምህርት ደረጃቸው ደግሞ አንደኛ ትምህርት ቤ- አንደኛ ደረጃ ትምህርት ቤት የሚማሩም አሉ ሁለተኛ ደረጃ ትምህርት ቤት የሚማሩም አሉ። አሁን አንዷ ልጄ በዚህ መኪና ያ ወንድሞችን አስተምራለሁ ብላ ከቤት ወጥታ አሁን የሰው ቤት ቁጭ ብላለች። እሷ በሰራተኝነት ማለት ነው። ልጅ አሁን አንዱ ትምህርት አቁመዋል። መጀመሪያ በዚህ ነው። አሁን ዩኒፎርም መግዣ፣ ደብተር መግዣ ብዙ ነገር ነው ያለው እና የተባሪን ጉዳይ ታውቀዋለህ እና ብዙ ነገር ስለሚያስፈልግ ያው ይሄ ሁሉ ከብዶና አሁን ኑሮ በጣም መሮናል። እና ጫታችን ወድቀዋል ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደርገው ነገር የለም፣ ፈጣሪ ብቻ እየለመንን ነው። እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ፣ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል። የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሐረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል። በየወሩ የሚቀያየር ለመሲዝናል ነው የጫት ስራ ልክ እንደ ቡና እንደ ሰሊጥ እንደ ምናምን በየጊዜው ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋ እንደሚለዋወጠው ሁላ ዋጋው መቀያየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም ለዘላለም ተብሎ ቁጭ ይደረግ አለም። ይሄ አምስት ዶላር የነበረው ዋጋ ከሰላሳ አመት በላይ ነበረው ሳይቀየር ከዛ መንግስት ለውጥ ሊያደርግበት ፈለገ። አነስተው እሱ ደግሞ መቀየር አለበት ትረስ አደለ ያ ነገር። ኤክስፖርቱ ቀንሶ ሲገኝ ምንድነው ተብሎ ተጠንቶ መልሶ መመለስ ያስፈልጋል። ማርኬቶቹ ላይ እነዚህ ሶማሌ፣ ሶማሌላንድ ላይ ያሉት ሶማሌ ጅቡቲ ላይ ያሉት የዲፕሎማሲ ስራውን ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ሊሰራበት ይገባል የሚል አሳብ አለኝ። አቶ አብዲ ኢሳም እንደዚሁ የኢትዮጵያ ጫት ንግድ መዳረሻዎች ከሆኑት ሀገራት ጋር ዲፕሎማሲያዊ ውይይት በማድረግ እና ለላኪዎችም ማበረታቻዎችን በመስጠት የቀድሞው የጫት ገበያ መመለስ አለበት ሲሉ ይመክራሉ። አንደኛ ይሄ ዶላር የሚባለውን ነገር ወደ ታች ዝቅ ማድረግ፣ ዶሜስቲክ ታክሶች እነዚህ የኬላ ቀረጦች ምናምና የሚባሉትን ማስቆም፣ ሶስተኛ ለእኛ ቆንጆ ዲፕሎማቲክ እንትን እዛ ሴትልመት ፈጥሮ ከሞቃዲሾቹ ጋር ፈጥሮ የእኛ ጫት እዛ የሚገባ ከኛ ፈጥሮ ከዛ በኋላ በሁለት ሀገራችን ከቆመን በኋላ ነው ለሀገራችን መሞ የሚጠቅመው። ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የኢትዮጵያ የጫት ንግድ ፈተናዎች እንደገጠሙት ገልጸዋል። የዚህ መንስኤውም በክልሎች የተጣለው